በወጣትነት ዕድሜው መጀመሪያዎች ወደ ሙዚቃ ስራ የገባው ዝነኛው አቀናባሪ ኤልያስ መልካ በ በአርባ ሁለት ዓመቱ ህይወት ውስጥ ካለፈችበት ጊዜ ድረስ ከአራት መቶ በላይ ሙዚቃዎችን አቀናብሯል። የተለየ የህይወት ፍልስፍና የነበረው ይህ ስመጥር አቀናባሪ የከተማው መናኝ በሚል ርዕስ በህይወት ታሪኩና ፍልስፍናው ላይ ያተኮረ መጽሐፍ በወጣት ደራሲ ይነገር ጌታቸው ወይም ማዕረግ ተጽፎ ከሁለት ወራት በፊት ገበያ ላይ መዋሉ ይታወሳል። ለመሆኑ ደራሲው የከተማው መናኝ የሚለውን ርዕስ እንዴት መረጠ? ርዕሱን እውነት ለመናገር እኔ ከመመርጠው በላይ የተጻፈለት ባለ ታሪክ የመረጠ ይመስለኛል። ራሱን የሚገልጽ ቃል የግድ መፈለግ ነበረብኝና እሱን ስፈልግ ከምናኔ ጋር የሚገናኙ ሀሳቦች አሉበት። ምናኔ ማለት ለምን፣ በአማርኛ መዝገበ ቃላት ውስጥ ያው ከአለማዊ ነገር ለመራቅ መሞከር ነው። እኛ ሀገር ደግሞ ዘፋኝነት አለማዊ ጉዳይ ጋር የሚያያዝ ነው። ስለዚህ አለማዊ ሆኖ መንፈሳዊ የሆነን ሰው ለማስታረቅ ስንሄድ ከተሜነትና ምናኔን ወደ አንድ ማምጣት ያስፈልጋል ማለት ነው። ስለዚህ የከተሜነት ሀሳብ በከተማ ውስጥ የሚኖር ከተማ ውስጥ እየኖረ ግን ደግሞ እጅጉን መንፈሳዊ ህይወት የሚታይበት የሙዚቃ ባለሙያ መሆኑን ለመግለጽ የተጠቀምኩበት ቃል ነው። የከተማው መናኝ የሚለው ቃል ማለት ነው። ወይም የመጽሐፍ ርዕስ ደራሲው ይህን ነገር ጌታቸው ስለ ኤልያስ መልካ የጻፈበትን ምክንያት ሲገልጽ ከአቀናባሪነት ባለፈ በግጥምና በዜማ ደራሲነትና ፕሮዲውሰርነትም የሚታወቀው ኤልያስ በስራዎቹ አማካኝነት በተለያየ የሚገፈታተር አመለካከት ውስጥ የሚገኙ ወጣቶችን የሚያስታርቅ የዘመን ምልክት መሆኑን በምክንያትነት ያነሳል። ኤልያስን ለመጽሐፍ የሚያነሳሳው ነገር ብዙ ነው። ይህ ትውልድ ያው መልክ የሌለው ነው ብሎ ብዙ ወቀሳ ይሰነዝራል። እንደሚታወቀው ምልክት የሌለው ነው። በጥቅሉ ደግሞ እንደ ሀገርም የጋራ የምንግባባባቸው ትልልቅ ሰዎች ጥቂት ናቸው። ስለዚህ በተለይ በዚህ ዘመን ደግሞ እንደዚህ መንፈስ ግርግሩ በጠነከረበት ዘመን ላይ ደግሞ የጋራ የምንላቸውን ጀግኖች ከየቦታው መሰብሰብና ሁላችን ልንስማማ ወደምንችልበት መምጣት ያስፈልጋል። ከሀሳብ ባለፈ ልንስማማ የምንችልባቸውም ሰዎች በጣም ወሳኝ ናቸው። ስለዚህ መጽሐፉን ለመጻፍ ኤልያስን እጅግ ብዙ የሚያከብር። እጅግ እኔን ይወክላል ወይም ደግሞ በዚህ ዘመን ውስጥ ኤልያስ በኖረበት ዘመን ውስጥ እንኳን ኖርክ ብሎ የሚያምኑ ብዙ ወጣቶች አሉ። በማህበራዊ ድረ ገጽ የምናያቸው፣ በተለያዩ አጋጣሚዎች የምንመለከታቸው። ስለዚህ ስለ ኤልያስ መጽሐፍ አንዱ አስፈላጊ የሚሆነው እንዳልኩ፣ ይሄ ሰው የአንድ ዘመን ምልክት ነው። ምልክት የምትለን ቃል ወጣት ቴዎድሮስ ካሳሁን አገላለጽ እናትነት ለመናገር የዘመን ምልክት ነው ይለዋል። ቴዎድሮስ ካሳሁን በተለይ በሙዚቃው በኩል ምልክት ተደርጎ ለብዙ ወጣቶች ምልክት ነው ይ የሚኖረ ሰው ነው ይለዋል። ስለዚህ የተለያየ አመለካከት የተለያየ አቋም ያላቸው ሰዎች ብዙ ነገሮች ላይ ልዩነት ያላቸው ሰዎች ኤልያስ ላይ ግን ተግባብተው እናገኛለን። ስለዚህ ስለ ኤልያስ ስንጽፍ የኤልያስ ሀገር እንደዚህ ነው ስንል፣ የኤልያስ አመለካከት እንደዚህ ነው ስንል፣ እንዲህን እያለን ስንል እነዛ ሁሉ የሚገፋፉ ሀሳቦችን በኤልያስ ለማስታረቅ እንደ መሞከር አድርጌ ወስደዋለሁ እና አንዱ መጽሐፉ የመጽሐፉ ምክንያት እሱ ነው። ኤልያስ ከግል ህይወቱ ባለፈ ሀገርን ፖለቲካንና ማህበረሰብን የሚረዳበት የራሱ ፍልስፍና ሙያና እንዳለውም የሚያነሳው የቅርብ ወዳጅ የሆነው ደራሲው ኢትዮጵያ ካለችበት የፖለቲካና ሌሎች ሳንካዎቿ የምትወጣው ማህበረሰባዊ የሆነ የሞራል መሰረት ላይ መስራት ሲቻል መሆኑን በማመን የሙዚቃ ስራዎቹ በዚህ ላይ እንዲያተኩሩ የሚጥር አቀናባሪ እንደነበረም አብራርቷል። ከአንድ ወር ብዙም ባልበለጠ ጊዜ ውስጥ መጽሐፉ ለሶስተኛ ጊዜ ታትሞ ገበያ ላይ ውሏል። ከዚህም ባለፈ መጽሐፉ በማህበራዊ ሚዲያዎች መነጋገሪያ መሆን ችሏል። መጽሐፉ በተደራሲያን የተወደደበትን ምክንያት ኤልያስ የወጣቱ የጋራ አርማ ከመሆኑ ጋር በማያያዝ ደራሲው ይናገራል። እንዳልከው አርባ ቀን ባለሞላ ጊዜ ውስጥ ሶስት እትም ነው ወደ ገበያ የወጣው። በተከታታይና በሺዎች የሚቆጠሩ መጽሐፍትን ነው ለአንባቢያ ማድረስ የተቻለው በዚህ አጭር ጊዜ ውስጥ ምክንያቱን እውነት ለመናገር የመጀመሪያው ራሱ ኤልያስ መሆኑ ነው። ኤልያስ መሆኑ ብዙ ወጣቶች እንደ ትውልድ ምልክት የሚያዩት ሰው ነው። ኤልያስ የብዙ ሰዎች የሚያደንቁት፣ የሚያከብሩት በኢትዮጵያ ሙዚቃ ታሪክ ውስጥ የጎላ ታሪክ ያለው ሰው ነው። ስለዚህ ይህንን ሰው ለማወቅ ማይጓጓ ያለ አይመስለኝ። በተለይ ደግሞ የዛ ትውልድ አባል የሆነ ሰው ምልክቴ ነው የሚለውን ኤልያስን ምንድን ነበር፣ እንዴት ነበር የኖረው፣ ሙዚቃዎቹ ምን ነገሩን፣ የራሱ ህይወት ምንድን ነበር የሚለውን ለማወቅ ብዙ ጉጉት ነበር ይመስለኛል። እንደው ኢትዮጵያውያን ትህትና ስለሚያጠቃን ነው እንጂ። ሁለተኛው ጉዳይ ምስሌ ደግሞ መጽሐፍ ውስጥ የኔ ሙከራም እንግዲህ ኤልያስን ይዜ ለመምጣት የሞከርኩበት መንገድ፣ ከዛ ውጭ ደግሞ በህይወት ታሪክ አጻጻፍ ውስጥ የህይወት ታሪክ አጻጻፍን በትንታኔ በመተንተን ደረጃ ሰፋ አድርጌ ለመዳሰስና ጥቂት ሙከራ ለማድረግ ያረኩት ነገር ያመጣው አንባቢም እንግዲህ ቁጥሩ ጥሩ ሳይሆን አይቀርም ብዬ አስባለሁ። ከአንባቢ ከሚደርሰኝ ነገር አንጻር እንደዚ አይነት ነገሮችን ተረድቻለሁ። ስለዚህ ሁለቱ ነገሮች ደግሞ አንባቢውን በመጨመር ደረጃ የራሳቸው ሚና ነበራቸው። ገና በለጋ የወጣትነት እድሜው ከስመጥር እና አንጋፋ ድምፃውያን ጋር መስራት የቻለው አቀናባሪ ኤልያስ መልካ ለሁለት አስርት አመታት በቆየው የሙዚቃ ህይወቱ ሰባ ስምንት አልበሞችን መስራቱን የሚጠቅሰው ደራሲዊን ነገር ይህም ለብዙ ወጣቶች ተምሳሌት የሚሆን ነው ይላል። ያው ኤልያስ እንግዲህ በጣም በልጅነቱ በ19 አመቱ ትልልቅ ሙዚቀኞች ጋራ ሙዚቃዎችን ይሰራ የነበረ ነው። ብዙ ነገሮችን በፍጥነት ያሳካ ሰው ነው። ኤልያስ ሀያ ሁለት አመት አካባቢ ቢሆን ነው በሙዚቃችን ውስጥ የነበረበትን ጊዜ ከተመለከት ነው። በእነዚህ ጊዜያት ውስጥ ሰባ ስምንት ያህል አልበሞችን ሰርቷል። ዝቅተኛው ነው በእኛ ሀገር የሙዚቃ ሰነድ አያያዝ፣ ከዚህም ቁጥሩ ላቅ ሊል ይችላል። ይሄ ደግሞ ሲመነዘር እንግዲህ ከአራት መቶ በላይ ሙዚቃዎችን ሰርቷል። ይሄ በጣም አስገራሚ ቁጥር፣ ምናልባትም በውጭ ዓለም ቢሆን በጣም የሚያነጋግር የሚያስደንቅም ቁጥር ይመስለኛል። ኤልያስ ለምሳሌ በሀያ ሁለት አመቱ በቃ በጣም ሁሉንም ነገር የደረሰ ሰው ሆኗል። ከቴዲ አፍሮ ጋር የሰራ ሆኗል። ሀያ ሶስት ሀያ አራት አመቱ ላይ በመላ ኢትዮጵያ በጣም ታዋቂ የሆነ አቀናባሪ ሆኗል። ብዙ ሰዎች የሚወዱት የሚያከብሩት ሰው ሆኗል። ቢያንስ በመገናኛ ብዙሃን የምንሰማው ሰው ሆኗል። ያ ማለት በጣም ልጅ የነበረው ኤልያስ ነው። ስለዚህ መጀመሪያ የሰራው እኮ አሁን ማህሙድ ጋ ነው። ማህሙድ በኢትዮጵያ ሙዚቃ ታሪክ ውስጥ ያለውን ሚና እናቀዋለን ወይም ቦታ ሁሉም ይስማውን የሰራው አሳም ኖ ሆኖ እድል ተሰጥቶት ወይም ለማሟያ በሚል ብቻ አይደለም የተሻለ ብቃት ስለነበረው ነው የሰራው። በ35 በ36 አመቱ ደግሞ ብዙ ተከታይ አቀናባሪዎች እሱን ለመሆን የሚጥሩለት አሁን ያለው እኮ የሙዚቃ ቅንብር በኢትዮጵያ ሙዚቃ ውስጥ ያሉ ሚኪንም በለው ካሙዙንም በለው ሌሎች እንሰዳቸው አሪያ የሚያደርጉትና ትልቅ ተጽዕኖ ፈጥሮብናል የሚሉት ሰው። እንዲህ አይነት ነገሮች በምድራዊ ህይወት ውስጥ አንዳንዴ ብልጭ ብሎ የሚመጡ የሚያስደንቁ ሰዎች አሉና የኤልያስ ፍጥነት የኤልያስ በጥቂት ጊዜ ውስጥ ትልቅ ስኬት ላይ መድረስ የሚያስደንቅና ብዙዎቻችንንም የሚያስተምር ይመስለኛል። የከተማው መናኝ የኤልያስ መልካ መጽሐፍ ከኢትዮጵያ ባለፈ በዩኤስ አሜሪካም ለሽያጭ ቀርቧል። ከከተማው መናኝ መጽሐፍ በፊት በኢትዮጵያ የሙዚቃ ታሪክ ላይ ያዘጋጀው መጽሐፍም በቅርቡ ለገበያ እንደሚቀርብ የተናገረው የሰላሳ ሁለት ዓመቱ ደራሲና ጋዜጠኛ ይነገር ጌታቸው በፖለቲካው መስክ ወጣት ወጣት የሚሸቱ ስራዎችን ለማበርከት በዝግጅት ላይ መሆኑን ነግሮኛል። ለአሜሪካ ድምጽ Kenne der Warte, adis dies, aber bang.